አቶ ታዬ ደንዳዓ በ1996 ዓ ምት በአዲስ አበባ ዩኒቨርሲቲ የህግ ተማሪ በነበሩበት ወቅት የኦሮሚያ ዋና ከተማ ከፍንፍኔ ወደ አዳማ መዛወር በመቃወም ለሦስት ዓመት መታሰራቸውን ይናገራሉ። በድጋሚም በ2001 ዓ ም እንዲሁ በፖለቲካ ጉዳይ ተጠርጥሮ ለሰባት ዓመታት ከታሰሩ በኋላ ግንቦት 15 ቀን 2008 ዓ ም በነጻ ተለቀው የህግ ድግሪያቸውን ባለፈው ዓመት መውሰዳቸውንም ለዶችቤሌ ገልጸዋል። በትላንትናው ዕለት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ መንግስታቸው በደርግ ዘመን በምርመራ ስም ልዩ የጭካኔ ተግባር ሲፈጸምበት የነበረ በተለምዶ ማዕከላዊ የሚባለውን ወይኒ ቤት ዘግቶ ዓለም አቀፍ ደረጃውን የጠበቀ የሚለውን የምርመራ ማዕከል ለማቋቋም መወሰናቸውን አሳውቀዋል። በማዕከላዊ ወይኒ ቤት የእስር ጊዜ አሳልፍ ያለው የሚሉት አቶ ታዬ ውሳኔው አስደስቷቸዋል። ማዕከላዊን ዘግቶ ዓለም አቀፍ ደረጃውን የጠበቀ መክፈት የሚለውን በተመለከተ ግን እንዲህ ይላሉ። መዘጋት ሲባል እዛ ቦታ ላይ ሲሰራ የነበረው ግፍና በደል ማቆም እንጂ እሱን ዘግቶ ተመሳሳይ ነገር ሌላ ቦታ ላይ መስራት የሚል አይደለም። የመንግስትን መንፈስ የሚመስለኝ እኔ እንደዚያ ነው። በዓለም አቀፍ ስታንደርድ የጠበቀ ሲባል ለሰብአዊ ክብር አያያዝ የሚሆን ወንጀለኛ መታሰሩ አይቀርም መመርመሩም አይቀርም። ግን ያ ሲሆን ዓለም አቀፍ ስታንዳርዶችን በጠበቀ መልኩ መሆን አለበት የሚል ነው የሚመስለኝ። ጠበቃና የህግ ህግ ባለሙያ አቶ ተማም አባበልኩ የገዢው ፓርቲ ድርጊትና ባህሪ በህግ መገዛት አለበት፣ መለወጥ ያለበት ተቋም ሳይሆን ስርዓቱ መሆን አለበት ይላሉ። ዓለም አቀፍ ደረጃውን የጠበቀ የምርመራ ተቋም ይባል እንጂ በዓለም አቀፍ ደረጃ ተመሳሳይ የእስረኛ አያያዝ መኖሩን አቶ ተማም ይጠራጠራሉ። በኢትዮጵያ ደረጃውን የጠበቀ የምርመራ ተቋም ሲባል ምንን ያሟላ ነው? ለኔ እንደዛ ማለት አሁን ባለው አሰራር አሁን ባለው ህግ፣ አሁን ባሉ ተቋማት የበለጠ ማፈን የሚችል የበለጠ በጥሩ ቦታ ላይ መንዞ አጠገብ አሁን ፎቅ ተሰጥቷል። በፎቅ ላይ ሆኖ ተመሳሳይ ነገር የሚሰራ ማለት ነው። ፌዴራል ፖሊስ ነው መፍረስ ያለበት። እውነቱን ለመነጋገር አሁን ባለው ሁኔታ መፍረስ ያለበት ፖሊስ ነው፣ ደህንነቱ ነው። ሁሉ ተቋማት ፈርሰው የሁሉም የጋራችን በሆነ መሰረት በሚቆሙ ነጻና ገለልተኛ ተቋማት እስካልተጠቁ ድረስ እነዚህን መሰረት አድርገ በሌላ ፎቅ ውስጥ ብትሰራ ተረጆች የሚሉት ማለት ነው አሮጌው ወይም በአዲስ ጠርሙስ ማለት ነው። ስለዚህ

የፖለቲካ እስረኞች ላይ ቁም ስቅል ይፈጸምባቸዋል ከሚባሉ እስር ቤቶች አንዱና ስሙ አብዝቶ የሚጠቀሰው ማዕከላዊ መዘጋቱ ድርጊቱን በሌላ ቦታ እንዳይፈጸም ዋስትና እንደማይሆን አስተያየት የሚሰጡ ወገኖች አሉ። በቅርቡ በኦሮሚያ ክልል የፍትህ ቢሮ የኮሚኒኬሽን ጉዳዮች የስራ ሂደት አላፊ ሆነው የተሾሙት አቶ ታዬ በዚህ ላይ የሚጨምሩት አለ። ይሄ ትልቁ እርምጃ መጀመሪያ ነው እንጂ ማለቂያ አይመስለኝም። ፍርድ ቤት ነጻ መሆን አለበት። የክስ አመሰራረቱ፣ የፍርድ ቤት የምርመራ አካሄዱ፣ ሁሉ ነገር ና ሕግም በተከተለ ብቻ መሆን መቻል አለበት። ለዚህ ደግሞ ብዙ ነገሮችን ማሻሻል ያስፈልጋል። የፖሊሳችንም አስተሳሰብ የዳኞቻችንም አስተሳሰብ የአካባቢ ሕጎቻችንም አስተሳሰብ አጠቃላይ የማረሚያ ቤት አስተዳደር አስተሳሰብ እና አሰራር ሁሉ ነገሩ መሻሻልን የሚያካትት ይመስለኛል። ማዕከላዊ መዝጋት አንድ ነገር ሆኖ እያለ በተለያዩ የአገሪቱ ክፍል መደበኛ ባልሆኑ እስር ቤቶች ውስጥ ታስሮ ስለሚገኙት የብዙዎቹን ዕጣ ፋንታም የሚያነሱ አሉ። በኦሮሚያ ክልል መደበኛ ያልሆኑ እስር ቤቶች እንደሌሉ የሚናገሩት አቶ ታዬ እሳቸው እስር ላይ በቆዩት ጊዜ ያጋጠማቸውን እንዲህ ያጋራሉ። በተጨባጭ አዲስ አበባ ውስጥ እኔም በታሰርኩ ጊዜ ታስሮም የመጡ ሰዎች ኢንፎርማሊ የነገሩኝ ከማዕከላዊ የሚመሳሰሉ ሌሎች ቦታዎች ቦታቸው የማይታወቁ አሉ የሚሉ ሰዎች አሉ። እኔ በነበርኩበት ዚህ ኢንፎርማል ነው፣ ፎርማል የሆነ ግንኙነት ላይ የተገኘ አደለም። ግን ዞሮ ዞሮ ሲሀገር የፍትህ ስርዓቷን የምርመራ ስርዓቷን ማሻሻል ካለ ያለባት ከአንድ ማዕከል ብቻ ሳይሆን አጠቃላይ ለውጥ ያስፈልጋታል። አቶ ታዬ በፌስቡክ ገጻቸው ላይ የጠቅላይ ሚኒስትሩን ንግግር አስመልክቶ በጻፉት አስተያየት ንግግራቸው ህይዋትን ንጹሕ አድርጎ ደርግን ብቻ ወንጅለዋል። አቶ አለማርያም የህይዋትን ጥፋት በተቻለው ሁሉ ለማስተባበል ጥረዋል። ይህን ስሰማም አመመኝ በማለት ሰፋ ያለ ትችታቸውን አስነብበዋል።